ችሎቱ ለዛሬ የተቀጠረው አቃቤ ሕግ በጠየቀው ይግባኝ ላይ ብይን ለመስጠትና በተለይ የሀብታሙ አያሌው ወደ ውጭ ሄዶ እንዲታከም በፍርድ ቤት የጣለበትን እግድ እንዲነሳ ያቀረበውን አቤቱታ መርምሮ ብይን ለመስጠት ነበረም። ሆኖም ግን በተለይ ሰብሳቢ ዳኛው በስራ መደራረብ ምክንያት ሊገኙ ባለመቻላቸው ብይን መስጠት ስላልተቻለ ተለዋጭ ቀጠሮ ለጥቅምት 11 2009 ዓ.ም ሰጥቷል። የሀብታሙ አያሌው የጉዞ እግድ ይነሳልኝ አቤቱታም በተመሳሳይ ምክንያት ብይን ስላልተሰጠው በጽፈት ቤት በኩል ተከታተሉ ብሎ ነበር ችሎቱም ጠበቃ መሀ መኮንን የሀብታሙ አያሌው የጤና ሁኔታ አሳሳቢ መሆኑን በማስረዳት ተጨባጭና አጭር ቀጠሮ እንዲሰጣቸው ለችሎቱ አቤት ብሏል። ችሎቱም ለሚቀጥለው ሐሙስ ቀጠሮ ሰጥቷል። በዚህ ዙሪያ ጠበቃ መሐሙ ኮንንን አነጋግረናቸዋል። እንደ ባለሙያ ብዙዎቻችን በጣም የማንቀበለውና የሰለቸን የዕለት ተዕለት ገጠመኝ ነው ማለት ይቻላል። በሁሉም የፍርድ ቤት ደረጃ ዳኛ አልተሟላም እየተባለ የዳኝነት ስራ ሳይከናወን የሚቀርብባቸው አጋጣሚዎች ብዙ ናቸው። በተለይ ይሄ ሁኔታ በወንጀል ጉዳይ አንድ ሰው ክስ ቀርቦበት ታስሮ እና የተለያዩ መብቶቹ ተገድቦ ባለበት ሁኔታ ፍርድ ቤት ዳኛ አልተሟላም እያለ አንድን ጉዳይ ሁለት ሶስት አራት የሚቀጥርበት አካሄድ በእኔ በኩል ተቀባይነት ያለው ነው ብዬ አላስብም። ዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውን ጊዜና ሁኔታ ተሟልቶ መገኘት አለበት። መንግስት ይህንን የማሟላት ኃላፊነት አለበት። እንደኔ እምነት ፍርድ ቤቱም ግዴታ አለበት ብዬ ነው የማስበው። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልቶ መገኘት አለበት እንጂ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ ይህንኑ ተቀብሎ እንዲሄድ መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው። በአብዛኛው የችሎቱ ታዳሚ የሀብታሙ ጉዳይ ፍርድ ቤቱ ውጭ ሀገር ሄዶ እንዲታከም እግዱን ያነሳል ብሎ የጠበቀ ቢሆንም ውሳኔ ባለመስጠቱ ብዙዎችን አሳዝኗል። በተለይ የአቶ ሀብታሙ አያሌው ባለቤት ራሷን ስታ ወድቃለች። በመኪና ወደ ሆስፒታል ይዟት የሄደውን ወጣት ሚካኤልን በስልክ አነጋግሬው ነበረም ገባውን ጥቅም ነው እየከለከሉ ያሉት። ይሄ ጥቅም ደግሞ የሀብት አይደለም፣ ሌላ አይደለም፣ የጤና ነው። የጤናውን ደግሞ ከዚህ ቀደምም ከካዲስኮ ሆስፒታል ሪፈር ተብሎልን በዶክተሩ አማካኝነት ሪዝናብል የሆነ ነገር ለጠቅላይ ፍርድ ቤት አስገብተን ያንን አይተው መውሰን ሲችሉ ከመንግስት የማንጠብቀው ተንካላ ምክንያት በመስጠት ከሀገር ይጣ የሚለውን ይፈቅዱልናል ብለን ተስፋ አርገን ነበር። እሱም በሚከለክሉበት ሰዓት እንደማንኛውም ሴት ሴት በጣም ጠንካራ ብርቱ ሴት ነ አሁን ግን የዛሬውን መቋቋም አልቻለችም። ራሷ አንስታ ወደቀችብን። ከዛ አንስተን ካዲስኮ ሆስፒታል ነው አሁን ያስገባናል ለማስፋፋት ልሞስ እስካሁን ድረስ ራሷን አታውቅም። የተለያዩ ምርመራዎች እየተደረጉ ነው። የተከበረው ባለቤቷ ከላይ እሷ ከታች ተኝተዋል። ይህንን የተደረገው ነገር በሙሉ አቶ አብታሙ አያሌ በዚህ ሰዓት ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም